ባለፈው ሳምንት መጨረሻ በዚህ በአካባቢያችን በተካሄደ ዓመታዊ የሚስ አፍሪካ ዩኤስኤ ውድድር ለአሸናፊነት የበቃችው ወይዘሪት ሜሮን ውድነህ ነው የያዝኩት። ኢትዮጵያ ተወልዳ በሶስት ዓመቷ ከቤተሰቧ ጋር ወዲህ አሜሪካ መታ አድጋ በጤናና ማህበራዊ ሳይንስ ትምህርት የዩኒቨርሲቲ የመጀመሪያ ዲግሪዋን ያገኘች በሜሪላንድ ሞንትጎመሪ ወረዳ የምትኖርና በዚያው በሞንትጎመሪ ወረዳም በሙያዋ የሰራች በሞዴሊንግ ስራም የሰራች ወጣት ነች። በምሽቱ ታዲያ ሁለት ሽልማቶችን ነው የተቀበለችው። ሜሮን ሚስ አፍሪካ ዩኤስኤ 2014 የዚህ አመት የወይዘሪት አፍሪካ ዩኤስኤ አሸንፋለች። በህዝብ ድምጽ ብልጫም የህዝብ ድምጽ ልዕልት ተብላለች። ረፋዱ ላይ በቴሌፎን አግኝቻት እንኳን ደስ ያለሽ አንቺ ወጣት ብያታለሁ። ሜሮን ውድነ ወይዘሪት አፍሪካ ዩኤስኤ 2014 እንኳን ደስ ያለሽ ወጣቷ። እንኳን አብሮ ደስ አለ። እንዴት ነበረ ውድድሩ? ሜሮን ውድድሩ ደስ ይል ነበር በጣም ብዙም። የኛ ኮሚኒቲ መጥቶ ስፖርትም አድርጎኛል። ስጀምር ኮርስ በኦፕኒንግ ዳንስ፣ ሁላችንም ጨፍረን የከፈት ነው። መክፈቻው በዳንስ ነው የነበረው? አዎ በዳንስ ነበር የከፈት ነው። ሁላችንም አንድ ላይ ጨፍረን ከፈት ነው የመክፈቻው። ስንገባ ብለሽ ስንገባ ስንገባ አንድ ላይ ጨፍረን ነበር የከፈት ነው ከዛ ደግሞ ሀገራችን እና ስማችን ገለጽን ከዛ አንድ በአንድ ደግሞ በየተራ ትሪዲሽኑ ማለት ሀገራዊ አችን ግርል የሚባል አሳየን እኔ ጉራጌ ልብስ ነበር እሱን ያሳየ ነው በሰላሳ ሰከንድ ውስጥ የፈለጋችሁትን በልብሱን ማሳየት ወይም ጨፈራ መሆን ይችላል እኔ ሰፊድ ይዤ ስጨፈርኩኝ የጉራጌኛ ጭፈራ ጨፈርሽ የጉራጌኛ ጭፈራ፣ ልብሱንም ጉራጌኛ በጣም ደመቅ ያለ አረንጓዴ ሱሪና ላይ ከዛ ቀይ ሻሽ ታጥሚ እሱን ያሳየሁት ከዛ የሚቀጥለው ደግሞ ንግግር ነበርን የሶስት ደቂቃ እሱ ላይ ራሳችን ምን በሰራን የሚቀጥለው ወደፊት ለምን የምናስብ እና ድርጅታችንም ወይንም ምንድን ምን ላይ ነው የምታተኩረው፣ የሁላችንም የተለያየ ነው። መጀመሪያ ላይ ስጀምር ኢትዮጵያን የቀለስኩት ኦፍኮርስ ሉሲ አለን፣ ቡናም ከኛም እንደተጀመረ እንዴት ታሪኮች እንዳለን እና በጣም ደስ እንዳለኝ ኢትዮጵያን ለመወከል። ከዛ ቀጥሎ ስለ ራሴን የገለጽኩኝ። እየገለጽሽልን ለፊስቲ ስለ ራስሽ ባጭሩ እርግጥ በራዲዮ መጽሄት ፕሮግራም ላይ እንደገና ትመለሻለሽ። የፊታችን እሁድ የራዲዮ መጽሄቶች እንግዳ ተወኛለሽ ባለፈው ጊዜ እንደነበርሽው ማለት ነው። ኦኬ፣ እዛ ላይም ልክ እንደገለጽኩት ከቡይ ስቴት ዩኒቨርሲቲ ነው ባስተር ሴኒ የተመረኩት በሄልት ና ሳይንስ። ወደ አንድ ሺህ ኮሚኒቲ ሰርቪስ አወርስ ሰርቭ አድርጌ ነበር። የማህበረሰብ አገልግሎት አዎ፣ የራሴ ድርጅት የጀመርኩት ነበረ የህጻናት ህጻናት ላይ ምትሰሪውን እሱንም ኢትዮጵያ ለአስርም ይህን ሄጅ የነበረ ባለፈውም ያር ዛሬ አመት ስድስት ወር ቆይቼ ነበረ። ዋና ኦፍ ኮርስ የራሴን ድርጅት ከሜሪጅ ወይም ለመማርም ከሷም ጋር ሲስተር ዘቢ ደርዘው ጋም ሰርች ነበረ። የጀመርኩት ድርጅት ኢትዮጵያ ልጆች መጀመሪያ ነው። እዛ ሜሪጆ ጋር ሲሄድ በጣም የተሰማኝ እዚያ ያሉት ልጆች የምር እኔ እንደም አንድ ሳምንት አልቻልኩትም። እኔ ሜሪጆ እንዴት እንደሚችሉ ስዳፍ ያሉ እኔ ልጆች እዛ ኤች አይቪ እና ኤድስ ይዟቸውም ወላጅም የላቸውም። ግን ዋና የገፋኝ እሱ ነበር። ስለዚህ እሱ ሳገኝ በቃ እሱ ስና ደብተር ምናምን ሊስት በሱ ልጀምር። ከትንሽ ጀምረሽ ነው ወደ ላይ የምትሄጁ። ስለዚህ ሊስት በሱ ጀምሬ ሞር ወደ ትምህርታቸውንም እንዲያግዛቸው ምናምን አርጌ ነው ጀመርኩ ስለዚህ እሱን እሱን መድረክ ላይ ገለጽኩኝ ከንግግሩ በኋላ ሁላችን የምንትን ለብሰን ወጣን የሀገራችን ልብስ ፓሬድ ኦፍ ኔሽንስ ይባላል ሁላችንም እሱን ለብሰን ወጣን እኔ አንድ አበሻ ቀሚስ አረንጓዴ ብጫ ቀይ የኢትዮጵያን ፍላግ የሚያሳይ ባንዲራ የሚያሳይ ከላይም ከታችም ያለው ከዛ ደግሞ ከላይ ደግሞ ካባ ጨመርኩበት ካባና አሸብርቀሽ ወጣሽ ፎቶግራፍሽን እያየሁ ነው በዛ በቁመትሽ ልዩ ነበር። ለዚህ ውጤት ያበቃሽ ምንድን ነው? አንደኛ የሀበሻ ህዝብ ልበልሽ። ለምን እዛ ላይ ሁለት ውድድር ነው ያሸነፍኩት። አንዱ ምስ አፍሪካ ፒፕልስ ቾይስ ይባላል፣ የህዝብ ድምጽ አዎ። በድምጽ ስንት ያገኘሽ እና ድምጽ ያሸነፈ ኦንላይን ላይ ገብቶ ምርጫ የመረጠ ድምጽ ያሰማ፣ እሱ አንድ ያሸነፋል እሱ በጣም በጣም የማመሰግነው፣ የሀበሻ ህዝብ ሁሉም፣ ኢትዮጵያም ሆነ ለንድንም ሆነ ኤኒዌር የሁሉም የሀገር ሰው በጣም ነው የማመሰግነው። ለምን እነሱ ናቸው ቮታ ያደርጉልኝ። አንደኛም ቪኦኤም አመሰግናለሁ። እናንተን ካመጥቼ ነው ህዝቡን ያሳወቃችሁልኝ። ሁሉም ሬዲዮ ስቴሽን በሙሉ ሁሉንም የሰራሁትን እነሱንም አመሰግናለን ስላሳወቃችሁልኝ። ብዙ ድጋፍ አገኘሽ? አዎ ወደ ስምንት መቶ ሰማንያ ስድስት ሺህ ኢትዮጵያ ድሬት ሁሉም እነሱ በደንብ አሳውቀኝ አሉ። በዚህ ውድድር ውስጥ ኢትዮጵያ አሸንፋ ስለማታውቅ መድረክ ላይ ኢስት አፍሪካም እንደውም ቶፕ ፋይቭ ወጥታ አታውቅም። ስለዚህ እንደሱ ሲባል አይ ይሄኛውን በደንብ ሊስት በምርጫ ታሸንፋለች ብለን የወጣ ነው። ስለዚህ አሁን መድረክ ላይ ስደርስ ብዙም ብትሰሪም ሊስት አንዱን አሸንፈሽ ትወጫለሽ ለኢትዮጵያ አንድ ነገር ይሆናል ብዬ ነው በጣም። ስለዚህ ህዝቡንም አመሰግናለሁ። ለዛ መድረክ ላይም ይኸው እናንተ ይሄኛውን ሊስት ካሸነፍኩኝ እኔ መድረክ ላይም አንደኛ ስ እጠብቃችኋለሁ ብያለሁ። ስለዚህ ውለታችሁን እመልሳለኋል፣ አዎ ብያለሁ። ስለዚህ መድረክ ላይም ያው ንግግሩንም ሞድሊንግ ብንም አሳይቼ አንደኛ ወጣ። በጣም ጥሩ። በድጋሚ እንኳን ደስ ያለሽ። ለቤተሰቦችም እንደዚሁ እንኳን እንደዚህ ልታኮሪያቸው በቃሽ። እንግዲህ ከዚህ በላይ ያወራሁሽ እንደሆነ ራዲዮ መጽሔቶች ከአንቺ ጋር ቁጭ ብለው የሚነጋገሩት ነገር ሊያጡ ነው። ስለዚህ ባለፈው አንቺ ሙዚቃ መርጠሻል፣ እኔ የመረጥኩትን ልጋብዝሽ ደስ ይለኛል። ሀገራችን ዘፈን አንድ ነው። አመሰግንሻለሁ ሜሮን በርቺ። ከዚህ የበለጠም ውጤት ከዚህ የበለጠም ሌላ ስኬት እንደምታገኝ እርግጠኛ ነኝ። አመሰግንሻለሁ ወጣቷ። አሜን፣ አመሰግናለሁ